ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ዋናው ምክንያት ምንድን ነው? ይህ ጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤች አይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው ኤች አይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥረዋል። ከዚህ ጋር የተያያዘውን መሰናዶ በምሽቱ እናስደምጣችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችን አምሹ። ወደ ቀዳሚው መሰናዶ እንሻገራለን። ከወታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው ኤች አይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥረዋል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ሌሎች ምክንያቶች ለስርጭቱ መጨመር ምክንያት እየሆኑ መምጣታቸውን የጤና ሚኒስቴር አመላክቷል። በዚህ ዙሪያ ስመኝሽ የቆየ ያጠናቀረችው ዘገባ በመቀጠል ይቀርባል። ባለፉት አመታት ኤች አይቪ ኤድስ በዓለም አቀፍ ደረጃ የሚሆን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ ዓመት ይፋ ባደረገው ሪፖርት ከሳህራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3 ነጥብ አምስት ከመቶ በላይ ሆኖ መቀጠሉን በጤና ሚኒስትር የኤች አይ ቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ። እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ዋናው ምክንያት ምንድን ነው? ይህ ጋምቤላው ከ ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤች አይ ቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የአገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽ ኢኮኖሚክ ዲፍሬንሶች አሉ በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስኪ ብሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል። ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከስምንት ሺህ ሲበልጥ በአመት አስራ አንድ ሺህ ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከእነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ ጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ነው ያየ ነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ አስራ አምስት እስከ ሃያ ዘጠኝ አመት መካከል ያሉ ወጣቶች ትልቅ ኮንትሪቢሽን አላቸው፣ በዚህ አዲስ የመያ ስልጣኔ ውስጥ ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል። ኤችአይቪ ጋር ሰው ኖርማል መኖር እንደሚችል የኤችአይቪ ፖዘቲቭ ሆኖ ከኤችአይቪ ነጻ የሆነ ጀኔሬሽን ማፍራት እንደሚችል ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀኔሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤች አይቪ ምን ያክል ሰውን እንደሚጎዳ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው። ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃዱም የሚያስረዱት። ዘመኑ ያፈራው ይህ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለ። ምክንያቱም ኢንተርኔት አክሴሶች አሉ። ያንን በማየት በጣም ታዳጊና ፒር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኒዝሌንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ሥጋ ግንኙነት በጣም የተከለከለ ሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤች አይቪን አይፈሩም የሚል መረጃዎች አሉ። የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤች አይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤች አይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳዬ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ። ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤች አይ ቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይ? ወይስ ከቁጥጥራቸው ውጭ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው። ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል። ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊ ኢኮኖሚያዊ ችግሮች ወደ ሴክሹአል ትራንሳክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሀይ ሪስክ አዶለሰንት ገርልስ እንደ ያን ዘመኖች ላይ እየሰራ እንገኛለን ማለት ነው። ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ፆታዊ ጥቃቶችና የጤና ተቋማት ተደራሻ ለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ። ሶ ደፊንትሊ ቫይለንስ ኦፍ ኤኒ ካይንድ ሬፕ ኢንቲመት ፓርትነር ቫይለንስ አስገድዶ መድፈር ወይም ከቅርብ አጋር ጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤች አይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የህክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ህክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል። በኢትዮጵያም በትግራይ፣ በአማራ፣ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ፆታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤች አይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስትር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ። በየወሩ መጥቶ የሚወስዱትን ለየሶስት ወር መድኃኒታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር፣ ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳት እና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝ ላይ ለስስምን ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝ ላይ ነው አጠምተን በዚ አግባብ የቴስቲንግን ጀንደር ቤዝድ ቫይሎሶችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራ በተቻለ መጠን ካሉ ጤና ፕሮግራሞች ኤችአይቪን ሪስቶር እና ሪዚዩም ለማድረግ ተችሏል። እስካሁን በተሰሩ ኤችአይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤች አይ ቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ የኤች አይ ቪ ኤድ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል ላወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን ክትትል እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤች አይ ቪ እንዳይዝ የሚሰጥ ክትባት ወይም ኤች አይ ቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ሕብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ። ሳይለንት ኪለር ነው ኤች አይ ቪ ምክንያቱም ሰው እንደተያዘ ስለማይታመም መች እንደተያዘ ስለማያቅ እና ከማን እንደተያዘም ስለማያቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ሥጋ ግንኙነት ሲጋለጥ አስገዳጅ ነው ከተገኘ በኮንደም መጠቀም አለዛ ግን ከጋብቻ በፊት መቆጠር፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ ወዳሉ። በጤና ጥበቃ መረጃ መሰረት በአሁኑ ወቅት ኢትዮጵያ ውስጥ ከ ስድስት መቶ አስር ሺህ በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ አምስት መቶ ሺህ በላይ የሚሆኑት ደግሞ የጸረ ኤች አይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ፍራውል አህመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞዊ ኮፊ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። ወጣቱን ትውልድ ኢትዮጵያዊ ከሰሞኑ በእኛ ስቱዲዮ በነበረው ቆይታ ውስጥ አንዳንድ ሀሳቦችን እንዲያጋራን አድርገናል። አስቀድሞ ስለ አስተዳደጉ ይነግረናል። ተወልጄ ያደግኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደሞ ናዝሬት የተማርኩት ከአራት ሰባት ክፍል ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው። ከዛም በኋላ እዚ 14 ዓመቴ ነው እዚ የመጣሁት። 14 ዓመት ዚ 2017 እዚህ መጥቼ በቃ ሀይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ ሶስት ዓመት ጨርሼ አንድ አመት ነው የሚቀረኝ። የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው? አዎ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም ላራ ኦፖርቹኒቲ ስላገኘው፣ እዛ መሄድ አልፈለግኩም ሌላ ቦታ። ለዛ እዛ ነው። ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን፣ የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ ንገርኝ ንገረኝ፣ እስቲ እንዴት ሀሳቡ መጣልህ? ቢዝነስ እኔ በቃ አገር ኢትዮጵያም ያለው ፋሚሊዎች በጣም ሁሌ ቢዝነስ ነበር። እንትን ያ እየሰሩ የነበሩት አስር አመቴ ዘጠኝ አመቴ አስር አመቴ ራሱ እየነበርኩ እሰራ ነበር ሱቅ ውስጥ ምናምን እራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን ከዛ እዚህ ኮሌጅ ሲመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ቡና ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይህንን እንትን ማድረግ አለ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ አጀመርኩኝ። በምትማርበት ትምህርት ቤት ውስጥ ይህን ነገር ስጀምር የነበረው ምላሽ ምንድን ነው በትምህርት ቤቱ አስተዳደር በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ እንትኑ ሬስፖንሱ በአብዛኛው ብዙ ሰው እንዲ አይዲያስ ሲኖር ስጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው ለምን እውነትም ነው ትንሽ ነገር ነው ስጀምር ሁሌም ከትንሽ ነው የምጀምረው ብዙ ሰው ፎከስ አያደርግብንም ከዛን እያደግ ስመጣ ያኔ ነው በ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት እኔ የጀመርኩት ዶርምሩም ውስጥ ነው። እና ፓሊሲ ያለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርምሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግ ዶርምሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር ግን እኔ ነገር ኳቸው ግዴር ስ ኖ ወይ ዳዳ ክር ስታፕ በጣም አንድ አመት ሁሉ እየለፋው ስለሆነ ዩኬክ ሚያ ትምህርት ነው የማቆመው እንጂ ካሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው በቃ ችግር የለውም እሺ፣ ስራ ና ትራንዛክሽን ብቻ አታርግ፣ ቡና እንትን ምናምን እያደረክ ለሌላ ሰው በፖስት አፍስ ምልክ ሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማይ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕኖርሽፕ ስ ኔቨር አስ ፎር ፐርሚሽን ኦልዌይስ አፖሎጃይዝ። ሰው ፍቃድ አጠይቅ ነገር ግን ከሆነ በኋላ ይቅርታ ጠይቅ። ፍቃድ አጠይቅ ይቅርታ መጠየቅ ይሻላል። እና ለዛ ብዬ በቃ ሁሉንም ነገር እንደዛ ሆነ እንትን እያልኩ ያለሁት በአብዛኛው እኔ የተማርኩት ብዙ እንትን ሩል ያሉት ማለት ነው ህጎች ቢኖሩም ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋ እና በገዘፈ መንገድ የቡና ንግዱን እንዳያስክ ሰምቻለሁ። ምን ላይ ደረስክስ? ስላለህበት ደረጃና ስለ ሁኔታዎች ንገረን። ስ የጀመርኩት እኔ አይዲያን ሲኖረኝ አገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰመር። እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው። በቃ ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን ሰላሳ ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን፣ ከዛን ብር ወይ ሌላ ቡና ማመጥበት መንገድ እንትን አልኩኝና ቀስ በቀስ ከዛ እንትን 100 ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን። እየጨመረ መጣ፣ አመጣው መጠን ማለት ነው። እየጨመረን መጣን። አሁን ባለፈው ወደ ወደ ሶስት ወር በፊት ምናምን ኮንቴነር እዚ ያስገባን እና አሁን የምናደርገው ለሰው ትንሽ ስሞል ባግ እንሸጣለን። ቀጥታ ወደ ከስተመርስ ደግሞ ለእንትንም እንሸጣለን ማለት ነው። ለሮስት አድርገው ለሚሸጡት አሪፍ ኢትዮፒያን ቡና የሚፈልጉት ለእነሱም እንሸጣለን። በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንድትገባ አድርገዋል። የመጭ ዘመን ህልምህ ምንድን ነው? አሁን የጀመርከው ምን ማድረስ ነው የምትፈልገው? ማድረግ የምፈልገው ሜን ጎል ፋርመሮቹ ኢትዮጵያ ፋርመሮቹ እንዳይቸገሩ ነው። ፈጣሪ ይመስገን እዚህ አሜሪካን ያለሁት አላ ምንም እንደሆነም መኖር ይችላለሁ፣ ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ መኒ ፋሚሊያቸውን ለማሳደር ብር እያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው። ስለዛ አሁን በሚመጣው አምስት ዓመት ወይ አስር ዓመት እኔ ማድረግ የምፈልገው እንዳለ በቃ አሁን እንዲህ ከዚህ የሄዱ ኤክስፖርት የሚያደርጉትን በፋርመሮቹን በደንብ የማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጦ ማለት ነው የሰሩት በደንብ እንዲከፈላቸው እንደዛ ነው እኔ ማድረግ የሚፈልገው እንዳይቸገሩ ማለት ነው መልካም በስተ መጨረሻ በርካታ ወጣቶች ጭንቅላታቸው ውስጥ የተለያየ የንግድ ሀሳብ የፈጠረ ሀሳብ አላቸው ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይይዛቸዋል። ለእነሱ የምትመክረው ምክር ምንድን ነው መጀመር እሱ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው ዝም ብለህ አንዴ ከጀመርክ ቀስ በቀስ እያልክ አንተ ሳታውቅ ትልቅ ቦታ ልትደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት እያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንድሸጥ አድርገን ከዛ እሱ ደግሞ ወደ ኮንቴነር ምናምን ሌላ ሮስተሮቹ እንድንሸጥ አድርገን ስለዛ ማወቅ የለብህም ፕላን አይኑርህ ችግር የለውም። አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት፣ ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለህ እንዳታደረግ ሊያደርግ ይችላል፣ ፕላን መኖር ማለት ነው። ፕላን ካልኖረ አሪፍ ነው። ጀምር እና ሳታውቅ ትልቅ ቦታ ልድርስ ትችላለህ። ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባቸው ነው የምትለይ። መፍራቱ ችግር የለውም ግን ስቲል በጣም አመሰግናለሁ ፍራውል አህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜ ያገኘው ለአጋራህን ሀሳብ ለሁሉ ነገር አመስጋኝ ነኝ። በጣም አመሰግናለሁ ለኦፖርቹኒቲ እና ያ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ሶስተኛው የሀጫልሁንዴሳ ሽልማት ቅዳሜ ምሽት በአዲስ አበባ ከተማ ተካሂደዋል። ለታዋቂው ድምፃዊ ሀጫልሁንዴሳ መታሰቢያ እንደሆነና የአፋን ኦሮሞ ስነ ጥበብን የማሳደግ ዓላማ እንዳለው የተገለጸውን ሽልማት ገልሞ ዳዊት እንደሚከተለው ቃይቶታል። በ2012 ዓ ም ሰኔ ሃያ ሁለት ቀን ምሽት ለተገደለው ድምፃዊ አጫሉ እንዴሳ መታሰቢያነት የተጀመረው የአጫሉ እንዴሳ ሽልማት ዘንድሮም ለሦስተኛ ጊዜ በአዲስ አበባ ስካይላይት ሆቴል ተካሂዷል። በዕለቱ የአርቲስት አጫሉ እንዴሳ ፋውንዴሽን ለወራት በአፋን ሮሞ የሙዚቃ ስራዎች ሲያወዳድራቸው ከቆዩ እጩዎች በዳኞችና በአድማጮች አብላጫ ድምፅ አግኝተዋል የተባሉ ተወዳዳሪዎችን ተሸላሚ አድርገዋል። ይህ ሽልማት አሰጣጥ መርሃ ግብሩ ቅዳሜ ማምሻው ሲጀመር የድምፃዊ ሃጫሉ ሁንዴሳ ባለቤትና የፋውንዴሽኑ ስራ አስኪያጅ ወይዘሮ ፋንቱ ደምሴ አሁንም በባለቤት የግድያ እውነተኛ ፍትህ ይሰጠኝ ሲሉ ጠይቀዋል። ሁንዲ ኢኑመታ ጉዩመ ኤገታ ሁሉም ቀኑን ጠብቆ በጊዜው ይሆናል። አሁን አፉን የያዘው አንድ ቀን እውነቱን በይፋ ይናገር ይሆናል። ሀጩ በአንተ ግ ግድያ ለእኔ ማንም ንጹህ አይደለም። ይህን ባለፈውም ተናግሬያለሁ። አሁንም እውነቱ እስኪወጣ እናገራለሁ። መንግስትም ሆነ ከመንግስት ውጭ ያላቸው አካላት የሃጫሉን ገዳይና አስገዳይ ለይታችሁ ለፍርድ አቅርቡ፣ እውነቱንም አውጡልን። ይህ ድምፃዊ ሃጫሉ ዩት ያለፈው የአፋን ሮሞ ሙዚቃ እንዲሻሻል እየጣረ በነበረበት ወቅት ነው ያሉት ባለቤቱ ወይዘሮ ፋንቱ ከእልፈቱ በኋላ በስሙ የተቋቋመው ፋውንዴሽን ለአፋን ሮሞ ሙዚቃ እድገት የሚጠሩና የሚሰሩ አካላት ማበረታታቱን ይቀጥላል ብለዋል። የአጫሉ ሁንዴሳ ፋውንዴሽን በ11 የተለያዩ መስኮች የተወዳደሩትንና በወዝ ዘመናቸው የአፋን ኦሮሞ ሙዚቃ አሁን ላለበት ደረጃ እንዲደርስ አስተዋጽኦ አድርገዋል ያላቸውን አካትቶ 14 የሙዚቃ ሰዎችን ሸልመዋል። ድምፃዊ ትልፍነሽ ቀኖ የወዝ ዘመን ሽልማት ስታሸንፍ፣ በክቡር ዘበኛ ኦርኬስትራ ድምፃዊና የግጥም ደራሲ የነበረው ገመቹ ይታና እንዲሁም ለብዙ ዓመት በስደት የቆየው ድምፃዊ ሱቴ ባሬንቶ ተሸላሚ ሆነዋል። በርካታ ፉክክርን አልፎ የአመቱን የሙዚቃ አልበም ያሸነፈው በአፋን ሮሞ የህፓፕና የአርንድቢ ዘፈኖች እውቅና እያገኘ የመጣው ሱራ ታከለ ወይም ሱራቲ ቦሬ በተሰኘው የሙዚቃ አልበሙ አሸንፈዋል። ትልቅ ደስታ ነው የተሰማኝ። የአልበም ስራ በጣም አድካሚ ነው። በዚያ ጥረቱ ውስጥ አልፈህ ለዚህ አይነት ሽልማት ስትበቃ በጣም ልዩ ደስታ ነው የሚሰጥህ። ከጎኔ የቆሙትን ሁሉንም ማመስገን እፈልጋለሁ። አመሰግናለሁ። በዚህ ውድድር አርቲስት ታደለ የገመችው ሰኚ ሌንጫ በምለው ነጠላ ዜማ የአመቱን ምርጥ የባህል ዘፈን ሲያሸንፍ፣ ከሳምንታት በፊት ጋፊኮ የተሰኘ ሙሉ አልበሙን ለአድማጭ ያደረሰው ወጣቱ ድምፃዊ ጉቶ አበራ በዘመናዊ ምርጥ ዘፈን ዘርፍ ሽልማቱን ወስደዋል። አርቲስት ገላና ጋሮምሳ በአመቱ ምርጥ አርቲስት ዘርፍ የሳንጌተውን ደግሞ በባለጊዜ ነጠላ ዜማው የአመቱን ምርጥ ዘፈን ዘርፍን አሸንፏል። ለበርካታ የአፋን ኦሮሞ ሙዚቀኞች የሙዚቃ ቅንብርን የሰራው አንተነ ተፈራ አቡዝ የምርጥ አቀናባሪ ሽልማትን አሸንፈዋል። ይሄ አዋርድ ብቻ አይደለም፣ ስለ ጥበብ፣ ስለ እውነት የተከፈለ ቃል ኪዳን ነው እና ቃል ኪዳን ልክ እንዳጫሉ እንዴሳ እንደጀግናው አርትን ወደፊት በትጋት ለመስራት ቃል ኪዳንን በአመቱ ምርጥ ዲሬክተር ዘርፍ አመንሲ ሳይፋ፣ በኬሮግራፊ ዘርፍ ደግሞ ቱሎ ኢርኮ ሲያሸንፍ ስለሳም ቤድል የዘፈነው ምልኪ ጀማልም በምርጥ አዲስ ዘፋኝ ዘርፍ አሸንፎ ሙሉውን የዘንድሮን ሽልማት ተቀብለዋል። የአጫሉ እንዴሳ ሽልማት ኮሚቴ አባል የሆነው ለልሳይዱስ አደም ውድድሩ በየአመቱ እየተሻሻለ እንዲቀጥል ተገቢ ስራ እንደሚሰራ በምርሃ ግብሩ ላይ አመልክተዋል። ከታዋቂው ድምፃዊ ያጫሉ ግድያ ጋር በተገናኘ የተያዙ ሶስት ተጠርጣሪዎች እንደ ወንጀል ተሳትፏቸው ከእድሜ ልክ እስከ ስድስት ወራት ቀላል እስራት የቅጣት ውሳኔ እንደተላለፈባቸው ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ገልሙን አመሰግናለሁ። በመቀጠል ደግሞ በኬንያ ትምህርት ቤት ውስጥ ለሙከራ ስለዋለው የሴቶች የጽዳት ማሽን ነግራችኋለን። ብዙ ጊዜ በኬንያ ከድሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። የዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምረዋል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ሲገባ ማሽኑ በምላሹ የንጽህና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት። ለእያንዳንዷ ተማሪ ለአንድ የወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመድበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ፣ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽኑ ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል። የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅሎች አለመኖር ምክንያት ከድሃ ቤተሰቦች የመጡ ልጃገረዶች ከዓመቱ የትምህርት ቀናት ሀያ በመቶ የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች። ሙኒራ ታሂር አረ የተባለው ማሽን ፈጣሪ ናት። በተለይ እኛ ባለንበት የወራ what like in again. us today ጂ ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል። ባለስልጣናቱ፣ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማዳያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩንተር አሴኖ ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም። በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቁ ሆኖ ቀጥለዋል። አቅማቸው በማይችል ተማሪዎች ላይም ጫና አሳድረዋል። ሰሪ አብራችን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።